ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ለ30 ደቂቃ ያህል ከመስታወት አድራጋው ጋር አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በዛሬው ዝግጅት በአማራ ኦሮሚያና ጉራጌ ዞን የተደረጉ የህዝብ ተቃውሞዎችን ተከትሎ በተቀሰቀሱ ግጭቶች የሰዎች ሕይወት ጠፍቷል። በቅድሚያ ወደ ሰሜን ወሎ እናመራለን። በቆቦ ከተማ በትላንትናው ዕለት በተከሰተ ግጭት የሰው ሕይወት መጥፋቱን የከተማዋ ነዋሪዎች ለቪኦኤ ገልጸዋል። አሁን ሰባት ገድለው አነሱ መከላከያም አንዱ ሙታን የቆሰሉ ጉዞ አሉ በሄሊኮፕተር ነበር ሲያሸብሩ እናንተ ሲሉ የነበሩት አራሞ የሚባል ቦታ ላይ ሄሊኮፕተሮችን እያወረዱ ነበር። የአማራ ክልል ባለስልጣናት በጉዳዩ ላይ የሰጡት አስተያየትም ሆነ መግለጫ የለም። ጉዳዩም በቅርበት እየተከታተል ነው ነው። በኦሮሚያ ክልል ሞያሌ ከተማ የጸጥታ አካላት ደግሞ አንድ ሰው ገድለው ሶስት ማቁሰላቸውን የከተማው አስተዳደር አስታውቋል። መከላከያ በጥይት ቶክስ አንድ ሴት ብሎው ሌሎች ሶስት ቆስሏል። የአፍሪካ የውጭ ጉዳይ ሚኒስትር በአዲስ አበባ በዛሬው እለት ተሰባስበዋል። ሙስና ለወጣቶች ፍልሰትና ለእናቶችና ህጻናት የጤና አገልግሎት መጓደል ምክንያት ነው ተብሏል። በሙስና ምክንያት ለነፃነት ያላቸው ጥማት ባለመርካቱ ሁላችንም ብርቅ ሀብቶቻችን የሆኑት ወጣቶች በባህር ማዶ ውሃው ሰምጠው እንዲሞቱ የምንፈቅድ ከሆነ የምንፈልጋትን አፍሪካ እንዴት እናገኛለን? የፊታችን እሁድ የአፍሪካ መሪዎች በአዲስ አበባ ከመሰብሰባቸው አስቀድሞ ነው ሚኒስትሮቹ በዛሬው እለት ጉባኤያቸውን የጀመሩት። በሌላ ዜና ኢትዮጵያ በሊቢያ የሚገኙ ዜጎቿን ወደ ሀገር መመለስ መጀመሯን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናገሩ። እኩለ ሌት ላይ ሀያ አንዱን ወደ ሀገር ቤት መልሰናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከድማስ ተሻገሩ። ዜና እናስቀድም ጣሊያን ሀገር ውስጥ ሚላን ከተማ ወጣ ብሎ አንድ ባቡር ተገልብጦ ሶስት ሰዎች ሞተው ሌሎች አስር በጠና መቁሰላቸው ታወቀ። አደጋው ዛሬ ሐሙስ፣ የደረሰው ከሴሮሞና ከተማ ወደ ሚላን ያመራ የነበረ የመንገደኞች ባቡር ላይ ሲሆን ሴጋሬቴ ከተማ ሲቃረብ ነው የመካከለኛዎቹ ፉርጎች ከሐዲዱ ሲወጡና ሊገለበጥ የቻለው። የአደጋ መከላከልና አስወጋጅ ቡድን ወደ ስፍራው በመሄድ ለቆሰሉት መንገደኞች እርዳታ ማድረጉም ተገልጿል። በአደጋው የተነሳም የአካባቢው የባቡር አገልግሎት ተቋርጦ ውሏል። ሰሜን ኮሪያ ዛሬ ሐሙስ ያስተላለፈችው አስታራቂ ወይም አስማሚ ሀሳብ የደቡብ ኮሪያው የክረምት ኦሎምፒክ ውድድር የተሳካ እንደሚሆን ጠቋሚ ነው ተባለ። ይህም ሰሜን ኮሪያ ላይ የተጣለውን የኢኮኖሚ ማዕቀብ ያቀላል የሚል እምነት እያሳደረ ነው። የሁለቱ ሀገሮች የፖለቲካ ፓርቲዎች ስብሰባ ከተካሄደ በኋላ የፕሬዚዳንት ኪም ጆንግ ኡን በመንግስት ይፋ ባደረገው መግለጫ አገር ውስጥም ሆነ ከሀገር ውጭ ያሉ ኮሪያውያን ነጻ በሆነ የመልሶ አንድነት ህብረት ላይ እንዲያተኩሩና ለዚህም በጋራ ሊሰሩ እንደሚገባ ጥሪ አቅርቧል። ይህ የፒዮንግያንግ የሰላም ጥሪ ደቡብ ኮሪያ አዘውትራ በሰሜን ኮሪያ ላይ ታደርገው ለነበረው ጫና አዎንታዊ መልስ እንደሆነም ተረጋግጧል። ለሲቪል መብት መከበር የቆመው ብሔራዊ ማህበር ኤን ኤ ኤ ሲ ፒ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ሆምላንድ ሴኩሪቲን ከሰሰ። ምክንያት ወደ 60 ሺህ የሄይቲ ፍልሰተኞች ከመባረር የሚያደናቸውን የዩናይትድ ስቴትስን ጊዜያዊ ፈቃድ እንዳያገኙ አግዷል፣ በማለት ማያሚ ሄራልድ የተባለው ጋዜጣ ትናንት ረቡ እንደዘገበው ክሱን በሜሪላንድ ውስጥ ወደሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት የመሰረተው የማህበሩ ህጋዊ መከላከል መከላከልና ትምህርታዊ መረጃ መስክ ሲሆን የሄይቲ ፍልሰተኞች ጊዜያዊ ጥበቃ መብት ያለመከበርና በ2019 ከሀገር እንዲባረሩ የተላለፈው ውሳኔ ኢፍትሐዊ ነው በማለት ነው። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። በቀዳሚው ዘገባችን ሰሞኑን በሁከት ስትታመስ ወደ ቆየችው ሰሜን ወሎ ዞን እናመራለን። በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት የሰው ሕይወት መጥፋቱን ያነጋገርናቸው ነዋሪዎች ገልጸውልናል። ከሟቾቹ ውስጥ አንድ ታዳጊና ሁለት የመከላከያ ሰራዊት አባላት እንዳሉበትም የከተማው እማኞች ገልጸዋል። ነዋሪዎቹ እንደሚሉት ግጭቱ የተቀሰቀሰው በወልዲያ ከተማ ንጹሐንን የገደሉ የመንግስት ታጣቂዎች ለፍርድ ይቅረቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ የሚሉ መፈክሮችን የሚያሰሙ የከተማዋ ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው ብለውናል። ተቃውሞ ወደ ግጭት ተቀይሮ የመንግሥት ተቋማትና መኪናዎች የእርሻ ልማት ድርጅቶች የፓርቲ ጽሕፈት ቤቶች የባለ ሀብት ንብረት ዘርን መሰረት ያደረገ ቤትና ንብረት መቃጠሉን ነዋሪዎቹ ገልጸውልናል የመንግሥት ታጣቂዎች ለተቃውሞ በወጣ ህዝብ ላይ በምድርና በአየር ጥቃት እንደፈጸሙባቸውና ሄሊኮፕተሮቹ አሁኑም አሁንም ከመሸም በኋላ በከተማይቱ አናት ላይ እየተዘዋወሩ እንደሆነ ነዋሪዎቹ ተናግረዋል በጉዳዩ ላይ መረጃ ለማግኘት የክልሉን ባለስልጣናት በተለይ ደግሞ የአማራ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ንጉሱ ጥላሁንና ሌሎችንም ባለስልጣናት ለማግኘት ያደረግነው ጥረት ስልካቸው ስለማይነሳ አልተሳካልንም። በማህበረሰብ ድረገጽም የሰጧቸው አስተያየቶች የሉም። ጽዮን ግርማ ዝርዝሩን ይዛለች። በቆቦ ከተማ የሚገኙ ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደገለጹት ባለፈው ቅዳሜ በወልዲያ ከተማ በ ቆቦ ከተማ የሚገኙ ያነጋገርናቸው ነዋሪዎች ለአሜሪካ ድምፅ እንደገለጹት ባለፈው ቅዳሜ በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመው ግድያ በቆቦ ለተቀሰቀሰው ተቃውሞ መነሻ ምክንያት መሆኑን ይናገራሉ። ሁለተኛው ምክንያት ደግሞ በከተማ ውስጥ የታሰሩ ወጣቶች እንዲፈቱ የሚጠይቅ ነው። ይህ ተቃውሞ በመጨረሻ ወደ ሞትና ንብረት መጥፋት አምርቷል። በቆቦ ከተማ ነዋሪ የሆነና ሁኔታውን በቅርብ ሲከታተል እንደነበር የገለጸው የሚባልን ወጣት በምሽቱ አነጋግረነው ነው ነበር። ለደህንነቱ ስለሚሰጋ ማንነቱን እንድንደብቅለት ድምፁንም እንድንቀይር ጠይቆናል። ሁን ሰባት ይገለው አነሱ መከላከያም አንዱ ሙቷን የቆሰሉ ጉዘዋሉ በሄሊኮፕተር ነበር እስቲ ያሸብሩ እናንተ ሲሉ የነበሩት አራሞ የሚባል ቦታ ላይ ሄሊኮፕተሮችን እያወረዱ ነበር። ህዝቡን መሳሪያ ታጥቆ ስለነበር የግል ታጣቂዎቹ መጡ ስለነበር ወደ አራሞ የሚባል ከከተማ ሁለት ሶስት ኪሎ ሜትር ወጣ ብሎ ያለው ቦታ ላይ እያወረደ ነበር። የደርግ የአየር ማረፊያ እዛ አካባቢ ነበር። አሁን ያው ወጣቱ በጥይትና ና በጢስ ቦምብ ከአስፋልት እያወጡ ሽንኩርት ና ቲማቲም የጫኑ መኪኖች እያለፉ ነው ያሉ፣ በኦራሎች ና በፓትሮሎች በመከላከል አስታጅቦ ማለት ነው። ይህ ወጣት አያይዞ እንደ ገለጸልን በከተማ ውስጥ ከተቃውሞ በኋላ የተቃጠሉት ንብረቶችን ዝርዝር እንደዚህ ይዘረዝረዋል። ከተቃውሞ የወጣ ወደ ፖሊስ ጣቢያ ነበር የታሰሩት ሰዎች ይፈቱልን በሚል ማለት ከተማ ላይ ለረብሻ ወጣቸው ያለው ከፈጣሪዎች ብሎ ኮማንድ ፖስት ከተጀመረ ጀምሮ እያሰረ እያሰቃያቸው የነበረ ወጣቶች አሉ። የከተማ ወጣቶች እነሱ ፈቱል በሚል ጥያቄ አቀረበ ሊፈቱለት እና ጥያቄው ሊመልሱለት አልቻለም። ይባስ ብለው የከተማውን ሕዝብ ይደበድቡ ነበር። ያ ነገር ነው ሕዝቡ ያበሳቸው ሕዝቡ አንደ የወጣ በነጅስ ወጣ የታሰሩትን እናስፈታ ያው ለድርጅቱ መረጃ እየሰጡ ሲያስመጡ ያስደበድቡን ነበር ያሉትም ሰዎች ቤት ንብረት ማቅረባቸውንና የመንግስት ተቋማትን ማቃጠል ጀመረ። እስካሁን በተቃጠሉት ፍርድ ቤት ሙሉ ለሙሉ ወድሟ ህንፃውን እስከ ማስፈርስ ድረስ መዘጋጃ ቤት፣ አራቱም የከተማው ቀበሌዎች ተቃጥለዋል። ገቢዎች ቢሮ ተቃጥለዋል። ዘለቀ እርሻ መካናይዜሽን ወይንም ወልዲያ አትክልትና ፍራፍሬ በመባል የሚታወቀው የውሃ ወይም ወይንም የኢፈርት እህት ኩባንያ ነው። የአዋሪን ገበሬዎችና አርሶአደሮች መሬት ቀምጦ ለትግራይ ክልል የቲማቲምና የአትክልት ማምረቻ አድርጎ እየሰራ ያለ ድርጅት ነው። ለከተማዋ ምንም አይነት ጥቅም የለውም። ከተመሰረተ ረዝም አመት አስቆጥተዋል። አስራ ሁለት አመት አካባቢ። ሁለት ትራክተር አቃጥለዋል። አንድ ደብል ካ ቲዮታ አንድ ላንድ ክሎዘር አለች አንድ ጭነት መኪና አለ። አንድ ሙሉ መጋዘን ማለት ነው እህል የያዘ ሙሉ መጋዘን ተቃጥሏል። አንድ መጋዘን ሙሉ ደግሞ ስኬር ፓርት ወድመዋል። ደግሞ ግን ከሰላሳ ደቂቃ በፊት የድርጅቱ ስራ አስኪያጅ የነበሩት የህወሓት ታጋይ የነበሩ ከሰላሳ ደቂቃ በፊት በመከላከያና በፖሊስ በፖሊሶች ከተማ ከከተማ እንዲወጡ ተደርገዋል። የራያ ቆቦ ጤና ጥበቃ ጽፈት ቤት እሱን ተቃጥሏል። የራያ ቆቦ ትምህርት ጽፈት ቤትም እንዲሁ ሙሉ ለሙሉ ወርዷል ወድሟል። የራያ ቆቦ አስተዳደር ጽህፈት ቤት ደግሞ አለ። የራያ ቆቦ ወረዳ አምልሽ የገጠሩን ነው የከተማውን ሳይም የገጠሮች ከተማው ላይ ነው ጽፈት ቤት ያለው የራያ ቆቦ አስተዳደር ጽህፈት ቤት ሙሉ በሙሉ ነው። ከአስራ አምስት በላይ የወረዳው መኪናዎች ትልቅ ውድመትና ወጣቱ ተዘጋጅቶ ነው ያለው። አሁንም መከራከያ ሆን አልፈራም። አንድነቱ እንዳለ ነው የሚሰማ አሁን የወጣቱ ድምጽ ጎልቶ የሚሰማ ያለው አላማጣኛ ነው፣ ወልዲያኛ ነው፣ ኮረኔኛ ነው። ተቆጣ የእኛ ነው፣ ማጮ የእኛ ነው፣ መሆን የእኛ ነው የሚል መፎክር ነው ያለው። ያው አንድነቱ እንዳለ ነው። ወጣቱ እስካሁን አልፈራም። መከላከያም ህዝብ ላይ መተኮስን አላቆምም። ሌላ ያነጋገር ናቸው። አዛውንት በቆቦ ከተማ ተወልደው ያደጉ እንደሆኑ ነግረውናል። በዚህ ከተቃውሞ በኋላ ጥቃቱ በከተማው ነዋሪ ላይ ከፍተኛ ነው ይላሉ። ያው የተቃኙ ምክንያት ያው በወልዲያ በሚሞት ወንድሞቻችን አዘኔት የተነሳ ያው ስሜትን ለመግለጽ ነው። ወጣቶች ተነሱ፣ ህዝቡም ተነሳ። አንዳንድ የትግሬ መረጃዎች ነበሩ፣ እነሱን ንብረት አቃጠለ ነበረ። ከዛ በኋላ ግን አጠሴታ የከፋ ነው፣ በጣም የከፋ ነው። ይሄ ነው ማለት አይቻልም። አሁን ራቱ የምነግር ሰዓት ይሄ ሚዚት ራት ዙሪያው መከላከያ ነው። መስረኘት ዘገው የሚባል ዙ የሚባል ማሀት ማሀት መሳሪያ ተሸክሞ ሀገርን ዝምንም እያሰኙ ይደረግሉ የሞቱት ያው መከላከያዎቹ ሰባአንዱ የሰባት አመት ህጻን ነው ተገደለ። ነገሮች ግን በጣም በሚያሳዝን ሁኔታ በሚያሳዝን ይሄ እርምጃ ይበተዋል የማይባል ወደ ሌሎች ዘር ማጥፋት። አሁን እኛ ራሳችን መውጫስን ተቸግረን ነው እ ቤታችን ንብረታችን ጥረን በመውጣት ግን ደስ ይወጣ። አሁን ዙሪያን ሰቡ ተከቧል። በጣ ውጥ የለ ህፃን የለ ትልቅ የለ ዱላ ነው ዱላ ዱላ ከጥይቱ እዚህ ይሻላል። ወደ አይገላል ሁላ ነው። በቃ በቃ የተቀጣ አገር ናት። እኔ በሁሉም ዘመን ከሃይለ ሥላሴ ጀምሮ ነበር እንዲህ ዓይነት ነገር አይቻላል። በጣም ይከፋ ነው ወጣቱ ብሶቱን የገለጠው ይሄ ብሶት አጥፈቶ የከፋ ነው። በጣም በሚያሳዝን ሁኔታ ነው የሚሰሩት። እኔ በእውነት የኢትዮጵያ መከላከያ ሳይሆን ጣሊያን እንኳ ጋዜያ እንደዚህ አላደረጉም። በጣም በጣም በጣም በሚያሳዝን ሁኔታ ነው የሚደበድቡት። ያክተኛል አንድ ሰው በሽንት ለመሽናት እንኳ ከውጭ አይወጣም። ከወጣ ገብቶ አምስት ስድስት ነው የሚደበድቡት። አሁን የጥይቱ የምናምኑ የግድያውን የሞት ተገላግለዋል እኛ ተገላገልነው በቁማችን በቃ ምንሰላል ያነበቃ ምንድን ነው ይገጠው ምልሽ ነገር ምን እንደሚገጠው ያላቀ በሄሊኮፍተር ነው ወታደር የሚወርደው። በቃ ግምላችን ይህ ነው ግደሉ ነው ግደሉ ነው የወጣቱ ደግሞ መገጠል ሲጀምር ተበተነ። አሁን ከየቤት እያወጡ መገደብ እና መግደል እኝን አዛውንት ከተቃጠሉት ንብረቶች መካከል በብሔር ላይ የተነጣጠረ እና የትግራይ ክልል ተወላጅ የሆኑ ነጋዴዎችና ቤታቸው መቃጠሉን ጠቅሰው የነበረ ሲሆን ይህ ለምን ሆነ ስል ጠይቄያቸው ነበር። ግን ያንዳንዱ ታች ያለው የትግራይ ክልል ታች ያለው ህዋትን እንደ ታቦት ነው የሚያመልከው። ህዋትን ነው አይሆንም፣ አይሆንም፣ አይሆንም። ስለዚህ ህዋትን ስለሚያመልክ አጋራችን አልሆነም። የኛን ብሶት እንደ ብሶት አላየውም። የኛን ጭቆና እንደ ጭቆና አላየውም። የኛን ባርነት እንደ ባርነት አላየውም። በቃ የነሱን እሱ እነሱ እንኳ ባይመጣቸው ህወሀትን የሚነካባቸው ሰው አይወዱም። ስለዚህ ይህን ነገር እየነገርናቸው አብረን እየዋልን አብረን እያደርን አብረን እየበላን አብረን እየሸመትን የባራች ከለቅሙን እንኳ አይሆንም አይሉም። ስለዚህ ይሄ የተጠራቀመ የዞረ ድምር ነው። ሁለቱም ነዋሪዎች እንደ ጠቀሱት በከተማው ከፍተኛ በደል እየተፈጸመባቸው እንደሚገኝ ሲሆን በአሁኑ ሰዓት ያለውን የከተማውን ሁኔታ የሚያሳይ ቪዲዮም ልከውልናል። በከተማ ውስጥ በርካታ የታጠቁ የመከላከያ ሰራዊት ዩኒፎርም የለበሱ አባላትና የፌዴራል ፖሊስ አባላትን የሚያሳዩ የጭስና የጥይት ድምጽ ያለው የምስል ልከውልናል። እዚህ ላይ ሌላ የቆቦ ከተማ ኗሪ እናምጣ። ገዛኤ ገብረ ኢየሱስ ይባላል። ከሁለት አስርት ዓመታት በላይ ነው በቆቦ ከተማ እንደኖረ የሚናገረው። አሁን ግጭቱን ሾሽቶ ወደ አለማጣ ከተማ እንደሄደ ነው የገለጸው። ለትግርኛ ክፍል ባልደረባችን ገብረ ገብረ መድን የሚከተለውን አስተያየት ሰጥቷል። ያው ካለው ግርግር አንጻር በጣም ከፍተኛ ግርግር ሲበዛ የትግራዮች ቤት እየተቃጠለ ነው። ከጓደኛ ቤት ነው ያደርኩት። በዛ አማካኝነት እየተጠናከረ ሲሄድ መከላከያ መጥቷል፣ ያሉ የጸጥታ ኃይሎችን ገብተው ነበረ። ምንም አይነት ስራ እየሰሩ አይደለም። እንግዲህ ረብሻው ሲበዛ ቤቶቹን ሲቃጠሉ፣ እቃዎቹ እንዳለ ተቃጥሏል። የንግድ ድርጅት ነበረ፣ የንግድ ሱቆች እንዳለ ተቃጥሏል። አንተ ነበረ፣ እኔ ነጋዴ ነኝ። ሸቀጣሸቀጣ የሸቀጣሸቀጥ ሱቅ አለ እና ሱቅ ነበረ፣ ያው አሁን የለም ተጋድለዋል እንኳን እሱ መኖሪያ ቤት ምንም ነገር የለም። እና በዛ አማኝነት ነው የተቃጠሉ። የሱቅ መደብሮች የምታውቃቸው ዝርዝራቸውን ልትነግረኝ እንችላለህ? አሁን እንዴት መሰለህ እንዳለ የትግሬዎች የተባሉ እጣዎች የቀረ ነገር የለም። ተውና የሸጋጣ እነዚህ የድርጅት ሱቆች መኖሪያ ቤት እያንዳንዱን ተመርጠው ነው የተቃጠለው። እንትኖቹ ድርጅቶቹ በአይንን ገብተን አላየንም። ምክንያቱም የምናየበት ሰዓት እንትን የለም። እዛም መግባት አትችልም ካለው ኮንዲሽን አንጻር እና በዛም ማኝነት የኔ ተለከለ ማለት አይቻልም። አሉ የተባሉት እዛ ሱቆች እንዳለ ተቃትለዋል። የትግራይ ተወላጆች ብቻ እየተለዩ ነው የሚቃጠሉት ማለት ነው? እየተለዩ ለምንድን ነው? ምን ምን እኛ ራሱ እንዴት እንደሆነ በጭራሽ የምናውቀው አይደለ። የብዙ አመት ነዋሪ ነን እዛ። ነገር ግን መምጫው ትዕዛዙ ምን እንደሆነ በጭራሽ የምናውቀው ነገር የለም። ስንት አመት ተቀምጠሃል? ለስንት አመት ኖረሃል እዛ አካባቢ? ሀያ አመት ሀያ አንድ አካባቢ አሀያ አንድ አመት እዛ ኖርሃል ትዳርና ልጆች አሉ ለሀገር ናቸው እንደ አጋጣሚ ለበአል እንደሄዱ ናቸው ወደ ቤተሰብ ቤት ለበአል ወደ ትግራይ የሄዱ ናቸው በዛ አጋጣሚ ሊመጡ ነበረ ሊመጣ አልቻሉ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። በሌላ ዜና በሞያሌ መከላከያ ፖሊስ አንድ ሰው ገድሎ ሶስት ማቁሰሉን የከተማው አስተዳደር አስታውቋል። ሰኞ እለት አንድ የሀያ አመት ወጣት በመከላከያ ፖሊስ መገደሉን እና ፖሊስ ሶስት ወጣቶች መቁሰላቸውን የወረዳው አስተዳዳሪ ገልጸዋል። ከቆሰሉት መካከል የስድስት አመት ልጅ እንደሚገኝበትም ተናግረዋል። ጽዮን ግርማ ዝርዝር አላት። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ የዞኑን የእግር ኳስ ውድድር ጨዋታ ያሸነፉ ወጣቶች ሰኞ ቀን በከተማ ውስጥ ዋንጫቸውን ይዘው በመጨፈር ላይ ያሉ ግጭት መቀስቀሱን ያነጋገርናቸው ነዋሪዎች ይናገራሉ። በከተማዋ የኦሮሞና የሶማሌ ተወላጆች በብዛት የሚኖሩባት ሲሆን በሁለቱ ድንበር አካባቢዎች ግጭት ከተቀሰቀሰ በኋላ ሞያሌም ውጥረት ያለባት ከተማ ሆና ቆይታለች ይላሉ ወጣቶቹ። በዚህ ቀን ዋንጫቸውን ይዘው ይጨፍሩ በነበሩ የሞያሌ ወረዳ የኦሮሞ ተወላጆች ኳስ ቡድን አሸናፊዎችና ደጋፊዎች ላይ ድንጋይ መወርወሩን ይናገራሉ። ከዚህ ክስተት በኋላ በአንጻሩ እነርሱም በሶማሌ ተወላጆች ላይ የድንጋይ ውርወራ ምላሽ መስጠታቸውን ገልጻሉ። በዚህም ግጭቱ ተባብሶ በመጨረሻ መከላከያ ገብቶ ተኩስ እንደከፈተ የአንድ ወጣት ህይወት እንዳለፈ እና ሶስት ወጣቶችም እንደቆሰሉ ገልጸውልናል። የሞያሌ ወረዳ አስተዳዳሪ አቶ ሲንጉዩ በጉዳዩ ዙሪያ አነጋገራቸው ነበር። ጣቶች ስፖርት ውድድር አሸንፎ ሲገቡ ትንሽ ግርግር ተፈጥሮ ነበር። ከሶማሌ ድንጋይ ተወረወረባቸው። ማን ነው ድንጋይ የወረወረው? ከሶማሌ ናቸው እና በዛ ሰው በሞተር ወርቆ ምናምን ጎቶ ነበረ። ከዛ መከላከያ በጥይት ተኩሶ አንድ ሰው ተገሎ ሌሎች ሶስት ቆስሏል። ግጭቱ የተፈጠረው በማንና በማን ነው? ድንጋይ መወራወሩ በማንና በማን ነው? ወጣቶች የኦሮሚያ ሞያሌ ኦሮሞ ውድድር ዞን ላይ ነበራቸው አሸንፎ ሲመጡ ከተማ ውስጥ ሲጨፍሩ በሶማሌ በኩል ድንጋይ ተወረወረባቸው። ከዛ መከላከያ ግጭቱን ለማቆም ተኩስ ተኩሶ ነበር። ያው አንድ ሰው ተበሎ ትላንት ነው ተቀበረ። አቶ ሁሴን ከቆሰሉት መካከል አንድ የስድስት ዓመት ህጻን እንደሚገኝበት ተናግረዋል። ሞያሌ በብሔር ግጭት ውጥረት ውስጥ ሰንብታ ከቅርብ ጊዜ ወዲህ መረጋጋት ታይቶባት እንደነበር የተናገሩት አስተዳዳሪው አንድ ነገር ሲከሰት ግን ገንፍሎ የሚወጣ ስሜት አለ ብለዋል። አሁን ሁሉንም ነገር በሀገር ሽማግሌ ለማረጋጋት ውይይት ላይ መቀመጣቸውንም ገልጸውልናል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። ቁጥራቸው የበዛ የወልቂጤ የከተማ ነዋሪዎች ለተቃውሞ ሰልፍ አደባባይ ወጥተው ነበረ። ሰልፉ በሰላም እንደተጠናቀቀ ነው የከተማዋ ነዋሪዎች የገለጹት። የተቃውሞ ምክንያት ደግሞ የመሰረተ ልማት እጦት መሆኑን የሰልፉ ተሳታፊዎች እና የከተማው ነዋሪዎች ገልጸዋል። በከተማዋ ለስራ ማጣት የተጋለጡ ወጣቶች ቁጥር ከፍተኛ መሆኑንም ገልጸዋል። I the water, the water, the water, the ወደ የሚቀጥለው ዘገባችን የምናልፈው የአፍሪካ የውጭ ጉዳይ ሚኒስትሮች በአዲስ አበባ በዛሬው እለት ተሰባስበዋል። ሙስና ለወጣቶች ፍልሰትና ለእናቶች ህጻናት፣ የጤና አገልግሎት መጓደል ምክንያት ነው ተብሏል። እስክንደር ፍሬው ዝርዝሩን ይዟል። በሙስና ላይ የሚካሄደውን ትግል ማሸነፍ በሳምንቱ መጨረሻ ላይ የሚጀምረው የአፍሪካ ህብረት የመሪዎች ጉባኤ መሪ ቃል ነው። በዛሬው የውጭ ጉዳይ ሚኒስትሮች ስብሰባ መክፈሻ ላይ እየተናገሩም በዚሁ ርዕስ ላይ አተኩረዋል። የተባበሩት መንግስታት ረዳቷና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ጸሐፊ ቬራ ሶንግዌ አንዷ ናቸው። ሙስና በአህጉሪቱ ላይ እያስከተለ ላለው ችግር የተለያዩ ማሳያዎችን ጠቅሰዋል። አህጉሪቱ በየአመቱ 148 ቢሊዮን ዶላር እንደምታጣም ነው የገለጹት። ይህ ደግሞ ከአፍሪካ ዓመታዊ ምርት አንድ አራተኛውን ማለት እንደሆነም ጠቁመዋል። እና ሙስና አህጉሪቱን በከፍተኛ ሁኔታ የተጠናወተ በሽታ መሆኑን በአስተርጓሚ በሚደመጠው የፈረንሳይኛ ንግግራቸው አስረድተዋል። በሚያሳዝን ሁኔታ ሙስና የአገራትን እድገት እየሸረሸረና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች ሙስናን ከካንሰር ጋር እንዳወዳድር ይፈቀድልኝ። ኢኮኖሚዎቻችንን ቀስ በቀስና ደረጃ በደረጃ እየበላ ያለ ብቸኛው የመጨረሻ መፍትሄና መድኃኒትም እሱን መለየትና ማጥፋት ነው ነው ያሉት። and cure is, uh, to identify it and to destroy it. ወጣቶች የሚሰደዱት፣ ለሞት የሚዳረጉት፣ እናቶች የሚቸገሩት፣ በአጠቃላይም ህብረተሰቡ እየተጎዳ ያለው በዚሁ በሙስና መሆኑን ደግሞ ስራ አስፈጻሚ ጸሐፊዋ በእንግሊዝኛ ባደረጉት ንግግር ነው ያብራሩት። አብዛኛዎቹ እናቶች ደህንነቱ በተጠበቀ ሁኔታ መውለድ የማይችሉ ከሆነ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን? ምክንያቱም መንግስታት ለነሱ መድኃኒት መግዣ የሚሆንም ሆነ አገልግሎት እንዲያገኙ የሚያስችል ገንዘብ የመክፈል አቅም ስለሌላቸው። በሙስና ምክንያት ሴቶች የመሬት ባለቤት መሆን ሳይችሉ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን በሙስና ምክንያት ለነፃነት ያላቸው ጥማት ባለመርካቱ ሁላችንም ብርቅ ሀብቶቻችን የሆኑት ወጣቶች በባህር ማዶ ውሃዎች ሰምጠው እንዲሞቱ የምናደርግ ከሆነ የምንፈልጋትን አፍሪካ እንዴት እናገኛለን ነው ያሉት ወጣቶቻችን በተቋሞቻችን ማመን ሲያቆሙ የምንፈልጋትን አፍሪካ ማግኘት አንችልም ነ ያሉት። በሙስና ምክንያት የሚፈጸመው ኢፍትሐዊነት በሌላ በየትኛውን ምክንያት ከሚመጣው የከፋ መሆኑንም ነው ቬራ ሶንግዌ ያብራሩት። በተቋሞቻችን ውስጥ ባለው ሙስና ምክንያት የሚፈጠረው ኢፍትሐዊነት እንደ አህጉር ከሚያጋጥመን ከየትኛውም ሌላ ኢፍትሐዊነት የከፋ ነው። ይህ በአህጉሪቱ ውስጥ የሚያድግ ኢፍትሐዊነት ነው። በግልጽም በአህጉሪቱ ውስጥ መፍትሄ የሚያገኝ ኢፍትሐዊነት ነው ነው ያሉት። በስብሰባው መክፈቻ ላይ የተናገሩት የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ ደግሞ ሚኒስትሮቹ የሚኒስትሮቹ ስብሰባ ከዩናይትድ ስቴትስ በተደመጡት አስተያየቶች ላይ ጭምር ሊነጋገር እንደሚችል ጠቆም አድርገዋል። አፍሪካ ከወደ ዩናይትድ ስቴትስ የተደመጡ መልእክቶችን ገና አብላልታ አልጨረሰችም ያሉት ሊቀመንበሩ መልእክቶቹ ምን እንደሆኑም ጠቁመዋል። የጥላቻ መልእክቶችና አግላይ የሆኑ መልእክቶች፣ ኢየሩሳሌምን በተመለከተ የተሰጡ አስተያየቶችና በዓለም ላይ ለሚካሄደው የሰላም ማስከበር ተልዕኮ የተመደበውን በጀት መቀነስ የመሳሰሉት። ይህ ደግሞ ህብረ ብሔራዊነት ትልቅ ቀውስ ውስጥ እንደሆነ እንድናምን ያደርገናል ነው ያሉት። ከሚኒስትሮቹ ስብሰባ ቀደም ብሎ የተካሄደው የአፍሪካ ህብረት አምባሳደሮች ስብሰባ ተመሳሳይ ሀሳብ አንጸባርቋል። የአምባሳደሮቹ ኮሚቴ ባዘጋጀው ረቂቅ የአቋም መግለጫ በተለይ ፕሬዚዳንት ዶናልድ ትራምፕ አፍሪካን በተመለከተ የተጠቀሙትን የድሃ ድሃ የሚል እንድምታ ያለው አገላለጽ ማውገዙ ይታወሳል። የአፍሪካ ህብረት የመሪዎች ጉባኤ የፊታችን እሁድ ይጀመራል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የጋቢና ጉዟችን ይቀጥላል። ኢትዮጵያ በሊቢያ የሚገኙ ዜጎቿን ወደ ሀገር መመለስ መጀመሯን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናገሩ። በዛሬው ዕለት 21 ኢትዮጵያውያን ወደ ሀገራቸው መግባታቸውንም ቃል አቀባዩን ያነጋገረው እስክንድር ፍሬው ዘግቧል። እኩለሌት ላይ ሀያ አንዱን ወደ ሀገር ቤት መልሰናል። ከነዚህ ውስጥ ወደ አስራ ስድስት የሚሆኑት ሴቶች ናቸው። አምስቱ ወንዶች ናቸው ከተለያየ የሀገራችን ክፍል የመጡና በህገወጥ አዘዋዋሪዎች ወደ ሌላ ሶስተኛ ሀገር ለመሄድ ሲሄዱ ሊቢያ ውስጥ የቆዩ ናቸው አንዳንዶቹ ለስድስት ወር አካባቢ የታሰሩ ገሚሶቹ አሰሪዎቻቸው ጥለዋቸው ሄደው ኦና ቤት ላይ ሲቸገሩ የነበሩ ጉዳት የሚታይባቸው ስነልቦናቸው የተጎዳ የህመም ስሜት የሚታይባቸው ናቸው እነዚህን ነው ወደ ሀገር ቤት ለመለስ የተቻለው ሁለተኛው ዙር ላይ ወደ አርባ አምስት የሚሆኑ ኢትዮጵያውያን እናመጣለን መቼ በቅርቡ የጉዞ ሰነ ተሰጥቷቸዋል ወደ ሊቢያ እንደ ልብ የአየር በረራ የለም። መንግስት የሚቆጣጠረው አካባቢ የተወሰነ ነው። ቀደም ሲል መግለጽ እንደሞከርኩት በጦር አበጋዞች በሚሊሻዎች ቁጥጥር ስር ያለ ቦታ ነው ያለው። እኛም ኤምባሲ እዛ ስለሌለን እንደ ልባችን መግባት ከግብጽ ነው የምንሸፍነው ሊቢያ። ስለዚህ በቅርቡ እናመጣለን። ከእነሱ ውስጥ ህክምና የሚያስፈልጋቸው እዛው ባሉበት ቦታ ህክምና እንዲያገኙ መንግስት እያደረገ ነው። የጉዞ ሰነድ ተሰጥቷቸዋል። ወደ አገር ቤት የሚመለሱ ይሆናል። ይህንን በግብጽ ባለው ኢትዮጵያ ኤምባሲ ሊቢያ በሚገኙ ኢትዮጵያውያን እንዲሁም ከአለም አቀፉ የስደተኞች ማህበር ወይም ድርጅት አይኦኤም ጋር በመተባበር እየተሰራ ያለ ነው። የዘገየ ቢመስልም የዜጎቻችንን ህይወት ከመታደግ አንጻር መንግስት በቂ እንቅስቃሴ እያደረገ ነው። ይህም ወደፊት ተጠናክሮ ይቀጥላል። ከተመዘገቡት ከስንቶች ውስጥ ነው ዛሬ 21 የመጡት? 45 ደግሞ በቅርቡ ይመጣሉ እያሉኛሉት። እነዚህ ሁለቱም የአጠቃላይ እስካሁን የተመዘገቡ ኢትዮጵያን ቁጥር ነው። ስንት ኢትዮጵያውያን አሉ ብሎ ይገምታል፣ የኢትዮጵያ የውጭ ጉዳይ ሚኒስቴር አሁን ሊቢያ በአጠቃላይ ግምት ቁጥር ካለ ግምት ማስቀመጥ ይቸግራል። ስለምን አንደኛ እያንዳንዱ ዜ ሰው በራሱ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ ሊቢያ የገባ ነው። ሊቢያ ከገባም በኋላ አንድ ቦታ አይቀመጥም። የተመቸው ቦታ ደህንነቴ ይረጋገጣል ብሎ የሚያስበው ቦታ ነው። ስራ ተቀጥረው ሰዎች ውስጥ የሚሰሩትም እንደልባቸው የመንቀሳቀስ አቅም የላቸው። ከዛ በተጨማሪም እዛ ሚስዮን ስለሌለን ለመመዝገብ እድሉም የለንም። ስለዚህ በእነዚህ ተደራራቢ ምክንያቶች ሳቢያ ሊቢያ ያሉ ዜጎቻችንን ቁጥር በውል ማወቅ ይቸግራል። አሁንም ግን መቶዎች፣ ሺዎች ብሎ ማስቀመጥ ቁጥር ማስቀመጥ ይቸግራል። አሁንም ግን መንግስት ዜጎች ወደ አገር ቤት እንዲመለሱ አስፈላጊውን ጥረት ያደርጋል። ይህንን የማድረግ ደግሞ ኃላፊነትም አለበት። ይህን ይረዳል የውጭ ጉዳይ ሚኒስትር መንግስት ኢትዮጵያን እንዲመጡ ጥረት ማድረግ የተጀመረው ከባርነቱ ዜና በኋላ ነው። ዜጎች ሰዎችን በባርነት የመሸጥ እንቅስቃሴ ሊቢያ ውስጥ እንዳለ በሲኤንኤን ከተዘገበ ከዛም አለም ከወገዘው በኋላ ነው። አይደለም የኢትዮጵያ መንግስት በተለያየ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ በሚያደርጉት ጥረት ችግር ላይ ያሉ ዜጎችን ሲረዳ አሁን የመጀመሪያ አይደለም። የአሁኖቹን የመመዝገቡ ጥረት የተጀመረው ማለት ይሄኛው ጥረት የተጀመረው አሁን ችግሩ ከተከሰተ በኋላ ነው። ማስታወቂያ ተነግሮ፣ የት እንዳሉ ያሉበትን ቦታ እንዲገልጹ ተጠይቀው የተካሄደበት ነው።

እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ይሄ ኖክ ልክ ነው። ፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን ላኩልን ሁልጊዜ እንቀበላለን። ስናስተናግዳቸው ያመሸነው የመስታወት አድራገው ና ሄኖክ ሰማ ጊዜነን ዝግጅታችንም በቴክኒክ እየመራልን ሞክቢል ያበሮ ነው ከታላቁ ከርተስ ባይነም ጋር በመሆን እንሰናበታለን። አዲስ አበባ እንዴት ነሽ እያለ ነው ከርተስ እያቃታል። አዲስ አበባ ና መልካም ምሽት ዋፉ ካየ The the way. Way. Kun radio Sagale Amerikati.